ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 3 2013 ዓ ም ዝግጅታችን አሁን ጀመረ። ፕሬዚደንቱ በመጨረሻ የሥልጣን ዘመናቸው የግልበጣ አመፃ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው የሰማችኋቸው በዩናይትድ ስቴትስ መወሰኛው ምክር ቤት በመታየት ላይ በሚገኘው የፕሬዚዳንት ትራምፕ ክስ ላይ ተከራካሪ ሆነው ከቀረቡት የዴሞክራቲክ ፓርቲ የምክር ቤት አባል አንዱ የሆኑትን የጆ ንጉስን ድምጽ ነበር። ዝርዝሩ በአብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን አገራዊ ምርጫ በጥራት ለማስፈጸም ያደረገውን ቴክኒካዊ ዝግጅት ተፎካካሪ ፓርቲዎች አመሰገኑ። አንዳንድ ፓርቲዎች ደግሞ አሁንም መፍትሄ የሚሹ ችግሮች እንዳሉ አመለከቱ። እነዚህንና በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ Thank ስትልኝ እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂ ይታየ ነኝ። የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ለሁለት ቀን የስራ ጉብኝት ቡሩንዲ ገብተዋል። ፕሬዝደንቷ ትናንት ቡጅምቡራ ሲገቡ የሀገሪቱ ፕሬዝደንት ኢቫሂሲቴ እንዳሽሚዬ አቀባበል አድርገውላቸዋል። ፕሬዝደንት ሳህለ ወርቅ የጉብኝታቸው ዓላማ የሁለቱን ሀገሮች ግንኙነት ማጠናከር መሆኑን አስታውቀዋል። ቀደም ሲል በሩዋንዳም ጉብኝት አካሂደዋል። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዘዋል። ትላንት ለሁለት ቀናት ይፋዊ ጉብኝት ቡሩንዲ የገቡት የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ከቡሩንዲ ዋቻቸው ጋር ተማክረዋል። ሳህለወርቅ ከልውካናቸው ጋር ትላንት የቡጅምቡራ አውሮፕላን ማረፊያ እንደደረሱ አዲሱ የቡሩንዲ ፕሬዚዳንት ኤቫይስቴ እንዳይሽሚዌ አቀባበል አድርገውላቸዋል። ከዚያም በቡጅምቡራ የነጻነትና የጀግኖች አምባ ሰፈር ተገኝተው የአበባ ጉንጉን ካስቀመጡ በኋላ የቡሩንዲ የእርሻ ማዳበሪያ ኢንተርፕራይዝንም መጎብኘታቸው ታውቀዋል። ፕሬዚደንት ሳህለወርቅ የጉብኝታቸው ዓላማ የቡሩንዲንና የኢትዮጵያን ወዳጅነት ለማጠናከር ነው ብለዋል። እዚህ ቡጅምቡራ በመምጣቴ ትልቅ ደስታ ይሰማኛል በፊት መጥቼ የማወቅ አገር ቢሆንም አሁን የኢትዮጵያ ፕሬዝዳንት ሆኜ እዚህ በመገኘቴ ደስተኛ ነኝ። ሁለቱ አገሮች የጠበቀ ወዳጅነት አላቸው። አሁን ያንን ወደ ተሻለ ደረጃ ማሳደግ እንፈልጋለን። ለዚያም ነው በአካል ተገናኝተን ትኩረት የሚሹ ጉዳዮች ላይ መመካከር አስፈላጊ የሆነው ብለዋል ፕሬዝዳንቷ። ፕሬዚደንት ሳለ ወርቅ አክለው ኢትዮጵያና ቡሩንዲ ጥሩ ወዳጅነት ቢኖራቸውም በታሪክ ቡሩንዲን የጎበኘ ከፍተኛ የኢትዮጵያ መንግስት ልዑክል እንዳልነበረ ተናግረዋል። እርሳቸው የመጀመሪያ በመሆናቸው ልዩ ክብር እንደሚሰማቸው ገልጸው፣ ነገር ግን ኢትዮጵያና ቡሩንዲ የዲፕሎማሲ ግንኙነታቸውን ከአሁኑ ይበልጥ ማጠናከር ነበረባቸው ብለዋል። አሁንም ቡሩንዲ በአዲስ አበባ ኤምባሲ ሲኖራት፣ ኢትዮጵያ ግን እስካሁን በቡጅምቡራ ኤምባሲዋን አልከፈተችም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞን፣ ለዘገባው አመሰግናለሁ። ትላልቅ የለውጥ እርምጃዎች ለመውሰድና ከውጭም የገንዘብ ድጋፍ ለማሰባሰብ እየሞከሩ ያሉት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አዲስ ካቢኔ ሰየሙ። አዲሱ ካቢኔያቸው ባለፈው ጥቅምት ወር ደቡብ ሱዳን ዋና ከተማ ጁባ ውስጥ ከመንግስቱ ጋር የሰላም ስምምነት የተፈራረሙ የአማጽያን ቡድኖች መሪዎችም ተካተውበታል። ጠቅላይ ሚኒስትር ሐምዶክ ሰኞ ማታ በቴሌቪዥን በተላለፈ መግለጫቸው ይፋ ካደረጓቸው አዲስ ተሿሚዎች መካከል የዳርፉር አማጽያን መሪ ገብርኤል ኢብራሂምን የገንዘብ ሚኒስትር አድርገዋቸዋል። የኡማ ፓርቲ መሪዋን የቀድሞ ጠቅላይ ሚኒስትር ልጅ የሆኑትን ማርያም አሳዲቅ አልማህዲን የውጭ ጉዳይ ሚኒስትርነቱን እንዲይዙ ሾመዋቸዋል። አምዶክ ከፊተኛው ካቢኔያቸው የፍትህ ሚኒስትሩን ናስሩዲን አብዱል ባሪንና የመከላከያውን ያሲን ኢብራሂምን ጨምሮ ስድስት ሚኒስትሮችን በአዲሱ ካቢኔም እንዲቆዩ አድርገዋል። አዲሱ ካቢኔያቸው የተለያዩ ወገኖችን አካታች መሆኑን ነው ጠቅላይ ሚኒስትሩ በመግለጫቸው ያመለከቱት። በሌላ የሱዳን ዜና በዋናዋ የወደብ ከተማ በፖርት ሱዳንና ሁከት በወረሰው የዳርፉር ግዛት በምትገኘው ኒያላ ከተማ እንዲሁም በሌሎች ከተሞች የኑሮ ውድነትን በመቃወም ትናንት ሰልፍ መካሄዱን እማኞችና የመንግስቱ የዜና ማሰራጫዎች አስታውቀዋል። ጋና ውስጥ የፓርላማ አባላትና ሰራተኞች ላይ የኮሮና ቫይረስ መዛመቱን ተከትሎ ምክር ቤቱ አብዛኛውን የሥራ እንቅስቃሴ በሶስት ሳምንታት እንዲቆም ማድረጉ ተገለጸ። ትናንት የምክር ቤቱ አፈ ጉባኤ አልባን ባግቢን በሰጡት መግለጫ ከሁለት መቶ ሰባ አምስቱ የፓርላማው አባላት ውስጥ አስራ ሰባቱ በቫይረሱ እንደተያዙ አስታውቀዋል። ከአምስት መቶ የፓርላማው ሰራተኞች መካከል ደግሞ አንድ መቶ ሃምሳ አንዱ ተይዘዋል ነው ያሉት። ሌሎቻችሁ የምክር ቤት አባላትና ሰራተኞች እስካሁን አልተመረመራችሁ ከሆነ ተመርመሩ ሲሉም አፈ ጉባኤው መክረዋል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት ጋና ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ72300 አልፏል። 472 ዜጎች በበሽታው ሳቢያ ለህልፈት እንደተዳረጉ ነው የተገለጸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ስንቆይ ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት በሚቀጥሉት ሳምንታት በየቀበሌው ላሉ የጤና ማዕከላት እንደሚከፋፈል ዋይት ሀውስ አስታወቀ። መዲናዋ ዋሽንግተን ከፌዴራሉ መንግሥት የሚቀርብላትን ክትባት በቀጥታ የምታከፋፍላቸው የጤና አገልግሎት እጥረት ያለባቸው ሰፈሮች ውስጥ የሚገኙ ሁለት መቶ ሃምሳ የአካባቢ ማህበረሰባዊ የጤና ማዕከላትን ለይታ አዘጋጅታለች። እስካሁን ክትባቶች የሚሰጡት በቅድሚያ ለክፍለ ግዛት አስተዳደሮች እንደነበረ ይታወቃል። ዋይት ሀውስ ጉዳዩን አስመልክቶ ባወጣው መግለጫ በሀገሪቱ ዙሪያ ሰላሳ ሚሊዮን ለሚሆን ህዝብ አገልግሎት የሚሰጡ ከ1300 በላይ የማህበረሰብ የጤና ማዕከሎች እንዳሉ ገልጿል። በእነዚህ ማዕከሎች የሚገለገሉት ዜጎች ደግሞ ሁለት ሶስተኛው በፌዴራሉ መንግስት ከተቀመጠው የድህነት ጣሪያ በታች የሚኖሩ መሆናቸውን ነው ያመለከተው። በየስቴቱ ወይም ክፍለ ግዛቱ የሚላከው ክትባትም በየሳምንቱ ከፍ እንደሚደረግ ዋይት ሀውስ ጨምሮ አስታውቋል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባለው አሃዝ መሰረት እስካሁን ድረስ በዩናይትድ ስቴትስ 43 ሚሊዮን ክትባቶች ስራ ላይ ውለዋል። በመሆኑም ከህብረተሰቡ ሶስት ከመቶ ሙሉ ክትባቱን አግኝቷል። ጃንሰን ኤን ጃንሰን ኩባንያ የቀመመው ሶስተኛው ክትባት ሲደርስ ለማህበረሰቡ የሚከፋፈለው ክትባት ቁጥር ይጨምራል ተብሏል። ጃንሰንን ጃንሰን ክትባቱ ላአጣዳፊ ጥቅም እንዲውል በቅርቡ ፈቃድ ያገኛል ተብሎ ይጠበቃል። በአሁኑ ወቅት በሀገሪቱ ዙሪያ እየተከፋፈሉ ያሉት በፋይዘር ና በሞደርና ኩባንያዎች የተቀመሙት ክትባቶች ናቸው። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ አንድ መቶ ስድስት ነጥብ ሰባት ሚሊዮን አልፏል። የሞቱት ሰዎች ቁጥርም ሁለት ነጥብ ሶስት ሚሊዮን ደርሷል። ዩናይትድ ስቴትስ በሁለቱም አሃዞች አሁንም እየመራች ነች። ቫይረሱ የያዛቸው ሰዎች ቁጥር ከ27 ነጥብ 1 ሚሊዮን አልፏል። የሞቱት ደግሞ ከ465 ሺህ አልፈዋል። ትናንትና የጃንሰንን ጃንሰን ዋና ስራ አስፈጻሚ አሌክስ ኮርስኪ በሰጡት ቃል የኮቪድ-19 ክትባት እንደ ኢንፍሉዌንዛ ክትባት ሁሉ በየዓመቱ መወሰድ ይኖርበት ይሆናል ሲሉ አስጠንቅቀዋል ቫይረሱ በተዛመተ መጠን መልኩን እየቀየረ ሊመጣም ይችላል ነው ያሉት። በሀገሪቱ የክትባቱ ሂደት በዝግታ እየተራመደ ባለበት በዚህ ወቅት የጤና ባለስልጣናት አሜሪካውያን የበሽታውን መዛመት ለመግታት ርቀትን የመጠበቅና ፊትን በጭንብል የመሸፈንን እርምጃ እንዲቀጥሉበት አሁንም እያሳሰቡ ናቸው። በሌላ የኮቪድ-19 ዜና ደቡብ ኮሪያ በ አስትራዜኒካና ኦክስፎርድ ዩኒቨርሲቲ የተቀመመውን የኮሮና ቫይረስ ክትባት በአረጋውያን ላይ ቫይረሱን የመከላከል አቅሙ ምን ያህል እንደሆነ የሚገልጽ በቂ መረጃ አለመኖሩ ስጋት የፈጠረ ቢሆንም ክትባቱን ለአዋቂዎቹ ዜጎቿ በሙሉ እንዲሰጥ ፈቃድ መስጠቷ ተሰማ። ጀርመንና ፈረንሳይን ጨምሮ በርካታ የአውሮፓ ሀገሮች አረጋውያን ላይ በክትባቱ ፍቱንነት ዙሪያ የመረጃ እጥረት መኖሩን ታሳቢ አድርገው ክትባቱ እድሜያቸው ከ18 እስከ 64 ዓመት ለሆኑ ዜጎቻቸው ብቻ እንዲሰጥ ወስነዋል። ደቡብ አፍሪቃ በሀገሯ የተከሰተው አዲስ ለየት ያለ ኮሮና ቫይረስ የመከላከል አቅሙ ዝቅተኛ መሆኑን ያሳየ አዲስ ጥናት ይፋ መደረጉን ተከትሎ የአስትራዜኒካውን ክትባት መስጠት አቁማለች። ይህም ክትባቱን በተመለከተ ሌላ ስጋት ጨምረዋል። ዛሬ የደቡብ አፍሪካ የጤና ሚኒስትር ሲዊሌ ሚኬዚ በሰጡት መግለጫ ሀገራቸው የጤና ሰራተኞቿን በዩናይትድ ስቴትሱ ጃንሰን ን ጃንሰን ኩባንያ የተሰራውን ባለ አንድ መርፌ ክትባት በመክተብ ሙከራ ልትጀምር እንደሆነ አስታውቀዋል። ክትባቱ በየትኛውም ሀገር ጥቅም ላይ እንዲውል ገና ፈቃድ አልተሰጠውም። ይሁን እንጂ ኩባንያው በክትባቱ ላይ የተካሄደ የመጨረሻ ምዕራፍ የሰው ላይ ሙከራ የደቡብ አፍሪቃውን የቫይረሱን ዝርያ ጨምሮ በኮቪድ-19 ለበረታ ህመም ከመጋለጥ የመከላከል 80 ከመቶ አቅም እንዳለው ተናግሯል። ሰሜን ኮሪያ በኢንተርኔት አማካይነት ጥቃት እየፈጸመች ብዙ መቶ ሚሊዮን ዶላር በመስረቅ የኒውክሌር መርሃ ግብረዋንና የተወንጫፊ ሚሳይል አቅሟን በማሳደግ ላይ ትገኛለች ሲል የተባበሩት መንግስታት ድርጅት ባወጣው ሪፖርት አስታወቀ። የአሜሪካ ድምፁ ሄንሪ ሪጅዌል ከለንደን ያጠናቅረውን ዘገባ ስመኝሽ የቆየ ታቀርበዋለች። ከተባበሩት መንግስታት ድርጅት ሾልኮ የወጣው ሪፖርት እንደሚያሳየው ዓለም አቀፍ እቀባዎች የተጣሉባት ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ2020 ዓ ም የኒውክሊየርና የተወንጫፊ ሚሳይል ፕሮግራሞቿን ማጠናከር ችላለች። በቅርቡ በተደረጉ ወታደራዊ ሰልፎች ላይም ዩናይትድ ስቴትስን በአጠቃላይ በእይታ ውስጥ ማስገባትና የኒኩሊር ፈንጂዎችን መሸከም የሚችሉ አዳዲስ ተወንጫፊ ሚሳይሎች መታየታቸውንም ሪፖርቱ ጠቅሷል። ፒዮንግያንግ ያሳለፍነው ጥር ላይ በዓለም ካሉ መሳሪያዎች ሁሉ ኃይለኛና ጠንካራ ያለችውን የባህር ውስጥ ሰርጓጅ ተስፈንጣሪ ሚሳይልም አስመርቃ ነበር። የመንግስታቱ ድርጅት ሪፖርት እንደሚለው ሰሜን ኮሪያ ወታደራዊ መስፋፋቶቿን በገንዘብ ለመደገፍ ሶስት ሚሊዮን የአሜሪካ ዶላር ያወጣችው ሲሆን ገንዘቡንም የሳይበር ጥቃቶችንና የበይነ መረብ ጠለፋ በማካሄድ እንደምታገኝ አስታውቋል። በጉዳዩ ላይ አስተያየታቸውን የሰጡት እንግሊዝ በሚገኘው የማዕከላዊ ላይንክሸር ዩኒቨርሲቲ የኮሪያ ተንታኝ ሶጂን ሊም የሚከተለውን ብለዋል። ለሰሜን ኮሪያ የኒውክሌር ፕሮግራሙ እንደ ሀገር የመቀጠያዋ ብቸኛ አማራጯ ነው። በተለይ ደግሞ ለኪም ቤተሰቦችና ለአገዛዙ ሕልውና ከቅርብ ጊዜ ወዲህ በተለይ በኮቪድ-19 ምክንያት የኢኮኖሚያ ሁኔታ የበለጠ አሽቆልቁሏል። አሁን ደግሞ በዩናይትድ ስቴትስ አዲስ አስተዳደርና ጆ ባይደን በመምጣታቸው ከአሜሪካ ጋር ልትነጋገር ወይም ልትደራደር የምትችልበት ሌላ ምንም አይነት መንገድ የለም። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሰሜን ኮሪያን የማዕቀብ ጉዳዮች ለሚከታተለው ኮሚቴ በገለልተኛ አጣሪዎች ተሰርቶ እንደቀረበ የተገለጸው ይህ ሪፖርት በሮይተርስ የዜና ወኪል አማካኝነት ሾልኮ የወጣው በትላንትናው እለት ነው። ከዚህ ቀደም ሰሜን ኮሪያ እያደገ የሚሄድ ተከታታይ የሚሳይልና የኒውክሌር ሙከራዎችን ማድረጓ ይታወሳል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በ2018ና በ2019 ለሶስት ጊዜያት ያክል ከሰሜን ኮሪያው መሪ ኪም ጆንግ ጋር ተገናኝተው የኒኩሊየር ግንባታ በምታቆምበት መንገድ ላይ ቢነጋገሩም ድርድራቸው ግን ፍሬ አላፈራም። በጆ ባይደን የሚመራው አዲሱ አስተዳደር ሰሜን ኮሪያን በተመለከተ አዲስ አካሄድ ለመጀመር ጥረት እያደረጉ ናቸው። በሄነሪ ሪጅዌል ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። መኝሽን አመሰግናለሁ በዩናይትድ ስቴትስ በቀድሞ ፕሬዚደንት ዶናልድ ትረምፕ ላይ በተወካዮች ምክር ቤት ለሁለተኛ ጊዜ የተመሰረተውን ክስ የሚያደምጠው የመወሰኛ ምክር ቤቱ ችሎት ዛሬም ቀጥሏል። የዩናይትድ ስቴትሱ የመወሰኛ ምክር ቤት አባላት የክሱን ጭብጥ አድምጠው ፕሬዚደንቱ ጥፋቱን ፈጽመዋል አልፈጸሙም በሚለው ላይ ውሳኔ መስጠት ይኖርባቸዋል። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። በመጨረሻም በሚያንማር ባለፈው ሳምንት የተፈጸመውን መፈንቅለ መንግስት በመቃወም የተጀመረው ሀገር አቀፍ ተቃውሞ ለአምስተኛ ቀን ቀጥሏል። ጦር ሰራዊቱ በሰልፈኞቹ ላይ የሚወስደውን የኃይል እርምጃ እያጠናከረ ቢሄድም ተቃዋሚዎቹ ጎዳና ላይ ወጥተው ተቃውሟቸውን ማሰማታቸውን እንደቀጠሉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራቸው አድማጮች የምታዳምጡት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪዩቪ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የዛሬ ረቡ የካቲት 3 2013 ዓ ምት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ኒውስ ዶ ኮም፣ በአትቪኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ በትላንትናው እለት በህግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወር በፊት በምክር ቤቱ ህንፃ ላይ በደጋፊዎቻቸው የተካሄደውን አመፅ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመፁ የተካሄደው የምክር ቤቱ አባላት በሁለት ሺህ ሀያው ምርጫ ፕሬዚዳንት ትራምፕን ድል የነሱትን የጆ ባይደንን የምርጫ ውጤት በማጽደቅ ላይ እያሉ መሆኑ ይታወሳል። የምክር ቤቱ ዘጋቢ ካትሪን ግብሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ወር በምክር ቤቱ ህንፃ ላይ የተካሄደውና የሰዎች ህይወት የጠፋበት አመፅ በአሜሪካ የመጀመሪያው የሆነው ታሪካዊ ክስ እንዲመሰረት ምክንያት ሆኗል። የቀድሞ ፕሬዚደንት በዩናይትድ ስቴትስ መወሰኛው ምክር ቤት ፊት ተከሳሽ ሆነዋል። ትራምፕ የተከሰሱት ይህን አመፅና ሁከት አነሳስተዋል በሚል ነው። አንድን ሰው አጭበርብሮ ስታገኘው በተለየ ህግ መሄድ ይፈቀድልሃል። ትራምፕ በ2020 ምርጫ ያሸነፉ መሆናቸውን በሐሰት ከተናገሩ በኋላ ከየክፍለ ግዛቱ የተውጣጡ ተወካዮች ለጆ ባይደን የሰጡትን የአሸናፊነት ድምፅ ውጤት እንዳይቀበሉ ደጋፊዎቻቸውን በማነሳሳት ተከሰዋል። የመወሰኛው ምክር ቤት መሪ ሴኔተር ቻክ ሹመር እንዲህ ይላሉ። ever በአሜሪካ ታሪክ በዩናይትድ ስቴትስ ፕሬዚደንት ላይ የተመሰረተ የመጀመሪያው አሳፋሪ ክስ ነው። እንደ ኤውሮፓ አቆጣጠር ጥር ስድስት ከተካሄደው አመፅ ጋር ተያይዞ ከሁለት መቶ በላይ የሆኑ ሰዎች ተከሰዋል። ይህ የሆነው የምክር ቤት አባላት ሁኔታው ለአገር ውስጥ ጽንፈኝነትና ፕሬዚደንታዊ ስልጣንን አላግባብ መጠቀም ሊያስከትል ይችላል በማለት እያስጠነቀቁ ባለበት ወቅት ነው። በፕሬዝደንቱ ላይ የተመሰረተውንና በመታየት ላይ ያለውን ክስ የሚመሩት ዴሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኬን እንዲህ ገልጸውታል። ይህ የወደፊቷ አሜሪካ ገጽታ መሆን የለበትም። የህዝብን ፍላጎትና ድምፅ መቀበል ስላልፈለጉ ብቻ እየተነሱ በመንግስትና በተቋሞቻችን ላይ አመፅና ሁከት የሚያስነሱ ፕሬዝደንቶች ሊኖሩ አይገባም። የአሜሪካ ብሔራዊ ዘብ አመፁ ከተካሄደበት ጥር 26 አንስቶ እስከ መጋቢት አጋማሽ ድረስ ብቻ የምክር ቤቱን ህንፃ ደህንነት ለመጠበቅ ከሚያስፈልገው ገንዘብ በተጨማሪ ወደ ግማሽ ቢሊየን የሚጠጋ ገንዘብ ወጪ ያደርጋል። የምክር ቤቱ ችሎት በተጀመረበት የማክሰኞ ውሎ ዴሞክራቶቹ ትራምፕ ጥፋተኛ መሆናቸውን የሚያሳዩ መከራከሪያቸውን አስደምጠዋል። ዴሞክራቱ የምክር ቤት አባል ዴቪድ ሲሲሊኒ ይህን ብለዋል። We will prove with overwhelming evidence that President Trump is singularly ፕሬዚደንት ትራምፕ በምክር ቤቱ ላይ የተፈጸመውን የአመፅ ጥቃት ስለማነሳሳታቸው በተናጠልና በቀጥታ ተጠያቂ መሆናቸውን የሚያሳይ ከበቂ በላይ የሆነ ማስረጃ በማቅረብ እናረጋግጣለን። የዴሞክራቱ የምክር ቤት አባል ጆ ንጉስ በበኩላቸው ምንም እንኳ ትራምፕ አሁን በፕሬዝደንትነት ስልጣናቸው ላይ ያሉ ባይሆንም በሰሩት ስራ ግን ተጠያቂ መሆን ይገባቸዋል በማለት ተከራክረዋል። ጆ ንጉስ Presidents can't inflame insurrection in their final weeks. ፕሬዚደንቱ በመጨረሻ የስልጣን ዘመናቸው የግልበጣ ዓመፅ አነሳስተው ምንም እንዳልተደረገ ዝም ብለው መሄድ አይኖርባቸው። የጥፋተኝነት ውሳኔ እንዲተላለፍ ቢያንስ ሁለት ሶስተኛው የምክር ቤት አባላት ድምፅ ያስፈልጋል። ሀምሳ ዲሞክራቶች ሊወስኑ ይችላሉ እንኳ ተብሎ ቢታሰብ ከሪፐብሊካኖቹ ቢያንስ አስራ ሰባቱ ትራምፕ ጥፋተኛ ናቸው ብለው አብረው መወሰን ይኖርባቸዋል። ትራምፕ ጥፋተኛ መሆናቸው ከተወሰነባቸው የምክር ቤቱ አባላት እንደገና ትራምፕ ከአሁን በኋላ ከየትኛውም የመንግስት መዋቅር ውስጥም ሆነ የመንግስት ኃላፊነት ተመልሰው እንዳይወዳደሩና እንዲታገዱ መወሰን ይኖርባቸዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ ጠበቆች በበኩላቸው መጀመሪያውኑም ክሱን ለመመስረት የተፈለገው ለዚሁ ዓላማ ነው በማለት ይከራከራሉ። የፕሬዝደንት ጠበቆች ከሚመሩት መካከል ዴቪድ ሻን እንዲህ ያስረዳሉ where የተከበሩ አሜሪካውያን እዚህ እየሆነ ያለውን ነገር ልክ እንደሆነ አድርገው ነው የሚያዩት። የፖለቲካ ወገንተኝነት ያላቸው ቡድኖች ዶናልድ ትራምፕን ከአሜሪካ ፖለቲካ ማራቅ ነው የሚፈልጉት። ብዙዎች የእሳቸውን የአሜሪካ ራዕይ ከሚጋሩትና ከሰባ አራት ሚሊዮን በላይ ከሚሆኑ አሜሪካውያን መራጮች መነጠል ነው የሚፈልጉት። እስከ እሁድ ድረስ ሊቀጥል ይችላል የተባለው ችሎቱ ዛሬ ረቡዕም በመካሄድ ላይ ይገኛል። ሁለቱም ተከራካሪ ወገኖች የየራሳቸውን መከራከሪያቸውንና ማስረጃዎቻቸውን ለማቅረብ 16 ሰዓታት አሏቸው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አርባ የሚሆኑ አባላትን የያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትላንት በስቲያ ወደ መቀሌ ከተማ አምርተው ትላንትና በተለያየ መልኩ ከጊዜያዊ አስተዳደር ባለሙያዎች እና ከመቀሌ ከተማ የተወሰኑ ነዋሪዎች ጋር ውይይት ማድረጋቸውን ገልጸዋል። በሌላ በኩል ከዚሁ ቡድን የተወሰኑ አባላት ቀርተው በመቀሌ ከተማ የሚገኙ ተፈናቃዮችን እና አንዳንድ ሰዎችን ማነጋገራቸውን ተናግረዋል። በዚህ ጉዳይ ላይ መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ በስልክ ተከታዩን ዘገባ አጠናቅሯል። የኢትዮጵያ የሃይማኖት ተቋማትና የሀገር ሽማግሌዎች ጉባኤ አባላት አርባ የሚሆኑ ትናንት የነበረ ከአዲስ አበባ ወደ መቀሌ የገቡት በትናንትና ሁለት ደግሞ በመቀሌ ከተማ ፕላኔት ሆቴል ሰላማት ሰጥቶ ውይይት አካሂዷል። በመድረኩ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አባላት የመቀለ ከተማ አንዳንድ ነዋሪዎችም ተሳትፎ ነበር። የትግራይ ክልል የሃይማኖት ተቋማት አባላት መድረኩ በመቃወም በመድረኩ አልተሳተፉም። በመድረኩ ተሳታፊዎች አስመልክቶ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢቴነሽ ንጉሰ እንዲህ ያስረዳሉ። ትናንትና ከፌዴራል መንግስት የመጡ ከተለያየ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰው ጣጡ ተለቀ ሀይሌ ገብረስላሴን ጨምሮ ወደ ከተማችን መቀሌ ገተዋል። ከመቀሌ ከተማም ደግሞ የሃይማኖት አባቶች፣ ትልልቅ ሽማግሌዎች ና የጊዜያዊ መስተዳድሩ ካቢኔ አባላት በተገኙበት በአንድ አዳራሽ ውይይት ተካሂዷል። ወይዘሮ ኢቴነሽ አያይዘውም በመድረኩ የተመስ ያብራራሉ ከመቀሌ የሃይማኖት አባቶች ከክልሉ ያው መስተዳድር የካቢኔ አባላትም የተነሱ ጥያቄዎች ነበሩ። ለሃይማኖት አባቶች የቀረቡላቸው እንግዲህ ትግራይ ክልል ያለችበትን በኢኮኖሚ ወደኋላ የመመለስ የመሰረተ ልማት አውታሮች መውደም፣ የብዙ ህይወት መጥፋት፣ የረሀብ ችግር፣ የሰዎች መፈናቀል በግልጽ እንዳለ እነሱም ሴንስ አድርገውታል ራሳቸው። ይህንም ባይሆን እንመርቅ ነበረ። ከአሁን በፊት መጥተን ነበረ ለእርቅ ሰላም፣ ያም ሳይሳካ በመቅረቱ ይህንም ደግሞ በማየታችን በጣም እናዝናለን ብለዋል እና ከሃይማኖት አባቶች ብቻ ሳይሆን የሀገር ሽማግሌዎች ጨምረው በተለይ ደግሞ በክልላችን ማለት ነው በአጎራባች ክልሎች የገቡ መሬታችን የተያዘብን ከመሬት መያዝም አልፎ ህዝባችን እየተገደለበት ያለ ሁኔታ እየተፈናቀለ፣ ከቀየው እየወጣ በችግር እንዳለ ንብረቱ እንደተዘረፈ ብዙ የሰው ህይወት እንደጠፋ እና መንግስትን ደግሞ እገሌ አልገባም ገብቷል የሚል ስቶ ከኛ ጋራ ተስማምቶ ችግሩን አክሰፕት አድርጎ ሪኮግናይዝ አድርገው ወደ መፍትሄ ብንሄድ ነው የተሻለው እንጂ ለነዘን ከዚህ የባሰ እንደማይደርስ ምንም ዋስትና የለንም። ስለዚህ ይሄን በጥልቀት እንዲታይ እና በመንግስት በኩል መፍትሄ እንዲመጣልን እንጠይቃለን የሚል ነው። የትግራይ የሃይማኖት ተቋማት አባል የሆኑ ስማቸው እንዲገለጽ ያልፈለጉ እንደነገሩኝ የኢትዮጵያ የሀይማኖት ተቋማት አመራሮች ጦርነት በትግራይ እንዲቀጥል ስለደገፉ፣ ከሰላም ጋር ስላልተሰለፉ ከነሱ ጋር ተቀምጠን ስለ ሰላም መወያየት አልፈለግንም። የኤርትራ ሰራዊትና የአማራ ኃይልም አላወገዙም። የሃይማኖት መሪዎች እየተገደሉ ቤተ እምነቶችም እየወደሙ እያለ ይህንን ባለማውገዛቸው ከነሱ ጋር ተቀምጠን መወያየት አልፈለግንም ሲሉ ነው የገለጡልኝ። ከዚህ ጋር በተያያዘ በመቀለ ከተማ ትናንትና ዛሬ ተቃውሞ ነበር። የነት ተቋማት ተዘግተዋል። አገልግሎት ሰጪ ተቋማትም ዝግ ነበሩ። ትራንስፖርት አገልግሎትም አልነበረም። በትናንትናው ዕለት በመቀለ ከተማ መንገዶች በድንጋይ ሲዘጉና የተቃጠሉ ጎማዎችም አይቻለሁ። በትናንትናው ዕለት የተኩስ ድምፅም ሲሰማ የነበረ ሲሆን ከሆስፒታል ያገኙት መረጃ እንደሚያሳየው የአንድ ሰው ሕይወት አልፏል። እንዲሁም ሌሎች የሞቱ እንዳሉ የዓይን እማኞች ገልጸዋል። በመቀለ ከተማ ተቃውሞ በዛሬው ዕለት የቀጠለ ሲሆን የንግድ ተቋማት፣ ባንኮች፣ አገልግሎት ሰጪ ተቋማትን ተዘግተው አይቻለሁ። የመንግስት ሰራተኞቹም ወደ ስራ ያልገቡ አግኝቻለሁ። በአንድ የግል ተቋም የሚሰራ ዮሐንስ ሀጎስ የተባለ የከተማዋ ነዋሪ እንደነገረኝ የተቃውሞ መነሻ በትግራይ ክልል በጸጥታ ኃይል ሰውትን የኤርትራ ሰራዊትም ገብቶ ግፍ እየፈጸመ በመሆኑ ይህ ችግር ምያለ ደግሞ የሃይማኖት መሪዎችና ሀገር ሽማግሌው ሰላምትም የሚጣበቅባቸው ሥራ ሳይፈጽሙ በመምጣታቸው ለመቃወም ነው ብለዋል። የሃይማኖት መሪዎቹና ሽማግሌዎቹ ወደ መክረን እንደሚገቡና ተቃውሞ ማሰማት እንደሚገባ በሚዲያና በተለያዩ መልክት መላወጫ መተግበሪያዎች ጥሪ በመቅረቡ ወደ ተቃውሞ ወጥተናል ሲል ገልጿል። በተቃውሞ አስመልክቶ ለወይዘሮ ኢትኔሽ ጠይቀናል። በትግራይ እየተካሄደ ያለው ከተለያየ አካባቢ እየመጡ ያሉ የሃይማኖት አባቶች ሆኖ በፊትም ከተለያዩ የፌዴራል መንግስት ባለስልጣኖች ሆኖ ከውጭ ሀገር ሊሆን እንግዶች መቀሌ እየተቀበለች እያስተናገደች ነው ያለች። የሚመጡበት ምክንያት ደግሞ በትግራይ ውስጥ ምን ችግር እንዳለ ይሄ እየተቀመጠበት እንደሆነ ምን ልንረዳቱ እንችላለን እያሉ ያው መስተዳድርም በሚያደርግላቸው ጥሪም፣ በራሳቸው ተነሳሽነትም ምንም አላቋረጠም እየመጡ ነው ያሉት። እነዚህ የሃይማኖት አባቶችን በዚህ ምክንያት መጥተዋል ማለት ነው። ስለዚህ ይሄ አድማ ነገር ያሉ ይሄ ችግር የታወቀ ነገር እንደሌለ እነሱ ይሄን ችግር የማያውቁ እንደሆኑ መቀሌ ጥሩ እንዳለች ይዘው የሚሄዱ መስሏቸው መሰለኝ ይሄንን አድማ የተካሄደው። እውነቱ ያ አይደለም። እነዚህ ሰዎች በህዝቡ የደረሰውን ችግር ሴንስ አድርገው በጣም እንደተሰማቸው ሊያግዙንም እንደሚፈልጉ በውይይቱም ከሃይማኖት አባቶች ተገናኝተው ዲስከስ እንደተደረገ ችግሩ ምን እንዳለ እና ያለውንም ችግር እዚህ ያሉ የሀይማኖት አባቶች እና የአገር ሽማግሌዎችን በዚህ ያለው ችግር በግን ነግረዋቸው አጋዣችን እንዲሆን ሂደው ወደ ፌዴራል መንግስት ከሚመለከተው አካል ጋር ሂደው አሉ የተባሉትን ችግሮች ይዘው መፍትሄ እንዲያመጡ የተደረገበት ሁኔታ ነው የነበረው። እኔም እዛ ስለነበር የጊዜዋ አስተዳድሩ የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ይቴንሽ በትግራይ ክልል ያለውን ሰብአዊ ፈሩስ ለመፍታት ከተለያዩ አካላት ጋር በመተባበር እየሰራንን ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽምሀ መቀለ። በሌላ በኩል ቡድኑ በአዳራሽ ውስጥ ካደረገው ውይይት በተጨማሪ አነስተኛ ሰዎች በተገኙበት የቡድን ውይይት ማድረጋቸውን እንዲሁም ዛሬ የተወሰኑ ተፈናቃዮችን ማየታቸውን የገለጹት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ የታደለ ዋናው የጉዞ አላማ ችግሮችን ተጋግዞ መፍታት እንዲቻል ነው ብለዋል። ጦርነት ሶስት ወራት በፊት ጀምሮ እየተካሄደ እንደሆነ እስከ ቅርብ ጊዜ ድረስ ነው። ነገር ግን እዚህ ቦታ ላይ እስካሁን ድረስ ያው መጠን ከዚህ በፊት ወደ ሰላም ወደ ጠረጴዛ ዙሪያ እንዲወያዩ እዚህም እዛም ያሉት የፖለቲካ አመራሮች ገዢ ፓርቲም ጨምሮ እዚህም ያለው የክልሉም እነዚህ ፓርቲ ወደ ሰላም እንዲመጡና ተወያይቶ በጠረጴዛ ዙሪያ እንዲፈቱ ጥሪ ማቅረባችን በተደጋጋሚ መጠየቃችን ይታወቃል። ከዛሬ ስምንት ወር በፊት በእነዚሁ ከተማ መጠን እንደዚሁ አነጋግረናል። ነገር ግን ያ ጥረት በከፍተኛ ሁኔታ ከሄደ በኋላ መጨረሻ መቋጫ ላው ሲደርስ ሳይሳካ ከዚህ በፊትም በሚዲያ እንደገለጽ ነው የፒንኤፍ አመራሮች ቅድመ ሁኔታ በማስቀመጣቸው ሳይሳካ ቀርተዋል። ይህንም ለህዝብ ገልጸናል። ነገር ግን ይህንን ቅድመ ሁኔታ በማስቀመጣቸው ሳይሳካ ከመቅረቱ ጋር ተያይዞ የተፈጠረው ነገር ያው አሁን ያየ ነው። ክልሉ የጠፋው ህይወት የሰው ንብረት አደጋ አጠቃላይ ለከፍተኛ እንግልት መድረሳቸው ስለሚታወቅ እኛም ኢትዮጵያውያንንና እንደ አንድ ኃላፊነት እንደሚሰማው ዜጋ በአካል እዚህ መጠን ከህዝባችን የትግራይ ህዝብ የኛው ህዝብ ነው። የአማራው ህዝብ የኛው ህዝብ ነው። የኦሮሞ ህዝብ የኛ ህዝብ ነው። እንደ ሃይማኖት ተቋማት፣ እንደ ሀገር ሽማግሌ ሁሉም ብሔር ብሄረሰቦች የኛ ናቸው። ስለዚህ አንዱ አካላችን ሲጎዳ ያን አካል መጠገም፣ ያን አካል ሄደን መደገፍ፣ ማስታመም ተገቢነት ስላለው ወደ ክልል ትግራይ የኢትዮጵያ ሃይማኖት ተቋማት የበላይ አመራሮች እና የሽማግሌ መዋቅር ከዚህ በፊት ጥረቱን ሲያደርጉ የቆዩት ሁሉ በአንድ ላይ ሆነን ወደዚህ መተን ማረጋጋት ማጽናናት፣ ምንድን ነው የደረሰው በደል። በተለይ የእምነት ተቋማት ብዙዎቹ ጉዳት ደርሶባቸዋል። ስለዚህ ይህንንም ሁሉ እንደ አንድ የእምነት ተቋም ኃላፊነት እንደሚሰማው አካል ያንንም በአካል ሄደን ወርደን መጠየቅ ማየት አለብን፣ ከነሱ መስማት አለብን በሚል የተፈናቀሉ ዜጎች አሉ። ስለዚህ እነዚህ የተፈናቀሉትን ዜጎችን ከመጠየቅ አኳያ ወደዚህ ስፍራ በራስ ተነሳሽነት መተናል ማለት ነው። ስንመጣ በእርግጥ ጥሪ ያቀረብነው የእኛ መዋቅርም እዛው ላይ እንዲገኝ ሃይማኖት ተቋማት ጉባኤ ያሉትም የተወሰነ በኩል ደግሞ በክልሉ ጊዜ አስተዳደር በኩል ጥሪ እንዲደረግልን ቀድመን መልእክት አስተላልፈናል። በዛ መሰረት የተጠሩት እንግዲህ ከኤርፖርት ትላንት ከወረድን ጀምሮ የተቀበሉን የአገር ሽማግሌዎች፣ የአካባቢ ነዋሪዎች፣ የሃይማኖትን አባቶዎች ሁሉ በጋራ ተቀብለውናል። ምናልባት የምስል እንትኖችን መላክ ይቻላል፣ ኦልሬዲ ሲቀበሉን ዶኩመንትድ ስለሆነ ማለት ነው። እናም ከመጣም በኋላ እንደገባን የተወሰኑ አካላት በእርግጥ ከእምነት ተቋማቱ የተወሰኑ የምንፈልጋቸው አመራሮች አልተገኙ ነበር እና ያንን ጥያቄ እንደገባን ለማግኘት ጥረት አደረግም። ጥሪው በመሀል የተፈጠረው ጋፕ እንዳለ ጥሪው ላይ ስህተቱ እዚህ ከአካባቢ ካሉ ሲጠራ እንግዲህ እነሱን አድሬስ አላደረገም። ነገር ግን ነገ እንደምናገኛቸው ዛሬ ልናገኛቸው ከሳፋ ነበረ እኛ እዛው አሁንም ያለው ሌሎች የተወሰኑ አባቶችን ብንሸኝም እነሱን አግኝተን ለመምጣት እነሱ ጋር ተገናኝተናል። ዛሬ ለምሳሌ ከአስተባባሪ ጋር አብረን ውለናል ነው። ነገር ግን በስፋት ከእነሱ ጋር የእኛ መዋቅሮችን ስለምንገኝ የኢትዮጵያ ሃይማኖት ተቋማት ጉባኤ ትግራይ ክልል የምንት ተቋማት ጉባኤ አባላቶች ጋር እንደምንነጋገር ጥያቄዎች ይኖራቸዋል። ትክክል ነው። አንዳንድ ሊያስገነዝቡ ላይሳስቡ የሚፈልጉ ጉዳዮች ይኖራቸዋል። አግባብነት አለው። ስለዚህ ያን እንደኛ ነው የሚያቀርቡት። ሌሎች ኃይሎች የሰበሰበ ወይንም በሌላ በመንግስት ኃይል ስብሰባ የተጠራ መስሏቸው የቀሩ ነበሩ። ነገር ግን እኛን የጠራ ነው እኛን እየሰበሰብን ያለ ነው እያወያየን አለው የሚለውን ነገር ስለሰሙ አብረን ተገናኝተን እንደምንነጋገር ኦልሬዲ ተግባብተናል። ስለዚህ ዛሬም ልንነጋገር ያሰብነውን ፕሮግራም ወደ ነገ ጠዋት አሸጋግረነዋል። ስለዚህ እኛን አንቀበልም፣ እኛን አናገኝም የሚሉበት ምክንያት የለም። አንዳንድ የተሳሳተ ሀሳብ ደርሷችሁ ከሆነ ወይም ዘገባው በዚህ መልኩ መስተካከል አለበት። አያይዘውም ይህ ቡድን ችግሩ ከመከሰቱ አስቀድሞ ሲሰራ የነበረ መሆኑን ገልጸው በአሁኑ ሰዓት ለትግራይ ክልል ህዝብ የሚያስፈልገው የተፈጠረውን የሰብአዊ ቀውስ ማስተካከልና ተባ አብሮ እንዳይባባስ ማድረግ ብቻ ነው ብለዋል። ምናልባት ይሄ ሃይማኖቱን ከሃይማኖት ተቋማት ለመለያየት ወይንም ይሄ እኛ የምንሰራው ለሰላም ነው፣ እኛ የፖለቲካ ተልኳ አይደለም ይዘን የምንሄደው። ዞሮ ዞሮ ግን ለሀገር ሰላም፣ ለክልል ትግራይም ሰላም፣ ለኢትዮጵያ ሰላም እንዲሆን ነው። አሁን አትቀበሏቸው። ፕሮፓጋንዳዎች እዛው እናንተ አካባቢ ወይንም በውጭ ዓለም ይኖራሉ። እኛ በእርግጥ አልሰማኋቸውም ወሬዎቹ ይኖራሉ። እንደዚህ አይነት ፕሮፓጋንዳ ወደፊትም ይኖራል። ነገር ከፍተኛ ፕሮፖጋንዳ ፕሮፓጋንዳ ፍርታል ለሰላም ስራ ከመስራት ለሀገራችን ዋጋ ከመክፈል ወደ ኋላ አንልም። አሁን ለትግራይ ክልል ወይንም ለኢትዮጵያ ህዝብ የሚጠቅመው ትቀበሉ ድንጋይ ወርውሩ ሳይሆን ሁሉም ቢችል ድንጋይ ከመወርወር ዳቦ ቢያቀብል። አሁን የእኛ ካየ ነው ዛሬ ከዋል ነው ውሎ በጣም እጅግ እያዘም እያለቀስን ያለ ነው። አራት ነጥብ አምስት ሚሊዮን አካባቢ ሰው እርዳታ የሚፈልግ ነው ትግራይ ክልል ውስጥ ካለ ህዝብ ውስጥ ከዛ ውስጥ ሁለት ሁለት ነጥብ ሁለት ሚሊዮን የማቴሪያል ድጋፍ አፋጣኝ ከመጠለያ ከልብስ ጀምሮ እርዳታ የሚጠብቅ ነው። ይህን ሁሉ ህዝብ ደግሞ ለማገዝ ሁሉም ካልተረባረበ ከባድ ነው አደጋው። ስለዚህ አሁን የረሃብ የሰው ያለ የዳቡ ያን እያለ ያለው ነዝ ቀበሉ ተቀበሉ የሚል ምናልባት የተወሰነ ደረጃ መቀሌ አካባቢ የሚሰጥ የሚታደል እርዳታ ሊኖር ይችላል። ከዛ ዙሪያ ግን ለማቀበል እየተቸገሩ እንዳሉ እየተረዳ ነው ያለ ነው። መንገዶች ይዘጋጋሉ። በተለያዩ መልኩ አንዳንድ የምዛም ምዛም የተኩስ ድምጾች ይሰማሉ የሚል ነገሮች አሉ። በዛ ለማለፍ ያንን ነገር ለማቀበል አንዳንዴ አትቀበሉ፣ አትውሰዱ የሚሉ ውጭ ሆነው እነሱ ብስኩት እየበሉ ነገር ግን ውጭ ውስጥ ያሉትን ዳቦ አትቀበሉ እያሉ በረሃብ አልጋ ላይ እንደ እየወደቀ እየሞተ ያለ አስከሬን እንዲሰበሰብ ያለበት ሁኔታ ነው እየሰማ ነው ያለው እና ከዚህ በለጠ ምንድን ነው? ስለዚህ እነዚህን አባቶች እንደዚህ ነው እንደዛ ነው ብሎ ለፖለቲካ ትርፍ ከመመንዘር ይልቅ ቢሆን ዳቦ አውጥቶ መንዝሮ ዳቦ ገዝቶ ለሕዝቡ ማጉረስ የተሻለ ነው እና እሱ ላይ ብንሰራ የተሻለ ነው። አድማጮች በዚህ እና ከሰብአዊ ቀብሱ ጋር በተያያዙ ጉዳዮች ላይ ሰፋ ያለ ቃለ ምልልስ አካሂደን ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን ሀገራዊ ምርጫ በጥራት ለማስፈጸም ያደረገውን ቴክኒካዊ ዝግጅት ተፎካካሪ ፓርቲዎች አመሰገኑ። አንዳንድ ፓርቲዎች ደግሞ አሁንም መፍትሄ የሚሹ ችግሮች እንዳሉ አመለከቱ። መለስካቸው አመሀ ዝርዝራለው። ቦርዱ ዛሬ ከፖለቲካ ፓርቲዎች ከፍተኛ አመራር አባላት ጋር በምርጫ ጉዳዮች ዙሪያ ባዘጋጀው ውይይት ያከናወናቸውን ልዩ ልዩ ተግባራት አቅርበዋል። ቦርዱ ምርጫ ኦፐሬሽን፣ በሲቪክና በመራጮች ትምህርት፣ በስልጠና በፖለቲካ ፓርቲዎችና በውጭ ግንኙነቶች ላይ የተከናወኑ ስራዎችን ለተፎካካሪ ፓርቲዎች በባለሙያዎቹ በኩል አስተዋውቋል። ከዚህም ባሻገር የእጩዎችን ምዝገባና መሟላት የሚገባቸውን መስፈርቶች ይኸው የሕግ ማዕቀፍን መሠረት አድርጎ የተከናወነው የእጩዎች ምዝገባ በዲጂታል ቴክኖሎጂ አሰራር እንዴት ባለ አኳኋን እንደሚካሄድም ባለሙያዎቹ አሳይተዋል። ቦርዱ በአጭር ጊዜ ውስጥ ይህን ማከናወኑን ፓርቲዎቹ ቢያመሰግኑም ቴክኒካዊ ብቃቱ ግን ሊፈታቸው የማይችሉ ችግሮች አሁንም ከፊታችን ተለቅነዋል ለሚሉ ፓርቲዎችም ድምፃቸውን አሰምተው ነበረ። የኦሮሞ ፌዴራላዊ ኮንግሬስ መሪ ፕሮፌሰር መረራ ጉዲና ግን ቴክኒካል ራው ያልመለሳቸው ወይም መመለስ የማይችላቸው ሁለት ነገሮችን በድርጅታችን አንፃር ለማንሳት ነው። አንደኛው ለምርጫ ቦርድም ደጋግሜን ጽፈናል። በመግለጫዎቻችንም አሳውቀናል። ለተለያዩ መንግስት አካላትም ደጋግሜን አሳውቀናል። ብሔራዊ መግባባት እዚህ ሀገር ካልተካሄደ በስተቀር ይህ ምርጫ ሰላማዊና ዲሞክራቲክ ኢትዮጵያ የምትወለድበት ምርጫ አይመስለኝም። ይሁንም ቢሆን አስራ አንደኛው ሰዓትም ቢሆን ይሄ ጥያቄ ምርጫ ቦርድም እያገዘን ቢሆን እዚህ ያሉት የመንግስት ተወካዮች ይህንን ቢመካከሩበትና ና ይህ ምርጫ ሰላማዊ እና ዲሞክራቲክ ኢትዮጵያ የምትወለድበት ብሔራዊ መግባባት እንዲፈጠር ደግሜን እንጠይቃለን። በዚህ እያመሰገንኩኝ ማለት ነው። የኦሮሞ ነፃነት ግንባር ተወካይም ተመሳሳይ ጥያቄ አንስተዋል። እኛ እንደምናውቀው እንግዲህ በኦሮሚያ ከሚንቀሳቀሱት አሁን እውቅና ካገኙት ሦስቱ የተፎካካሪ ፓርቲዎች አንዱ ነ እና ከፍተኛው ቅሬታ የምናቀርበው ነው የዋና ቢሮአችን እስከ ዛሬ ድረስ ለስድስት ወር ተዘግቶ ሊቀመንበሩ በኃይል በፖሊስ ኃይል ከቢሮ ወጥቶ እስካሁን ድረስ በአዲስ አበባ ፖሊስ ቁጥጥር ስር መኖሩ እየታወቀ ያማድራሻ የጠፋ ሳይሆን እናንተ መታችሁ ገምግማችሁ የሰጣችሁት ወረቀት ሆኖ ሳለ እነዚህ መፍትሄው ባልተሰጠ ሁኔታ እዚህ ግን እንደተሰጠና ችግሮች እንደሌሉ ተደርጎ የቀረበው ነገር በእውነት ቦርዱ ኃላፊነቱን በመወጣቱ ረገድ ከፍተኛ ሁለት እያሳየ መሆኑን ነው ያሳየኝ እና በምን አግባብ ነው የሶስትዮሽ መድረክ ተደርጎ በኦሮሚያ ያሉት ፓርቲዎች ቅሬታቸውን ጨርሰዋል የተባለበት አልገባኝም። ማብራሪያ ቢሰጠኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ይህን በተመለከተ ማብራሪያ ሰጥተዋል። በእሳቸው አባባል ቦርዱ እነዚህን አስተዳደራዊ በደዶች ደርሰውብናል የሚሉ ቅሬታዎችን እያንዳንዳቸውን መመልከት ከተቻለ ውጤት የተገኘባቸው እንዳሉም አስታውሰው ሌሎች ደግሞ እንዳልተሳኩ ገልጸዋል። ያው በአብዛኛው የፖለቲካ ፓርቲዎቹ አባላት ጉዳይ በብዙ ዝርዝር ቢቀርብም በፍርድ ቤት ተይዟል የሚል ነገር ከገዢው ፓርቲ ጋር ይቀርባል። ስለዚህ በእኛ በኩል እኛም እንደ አንድ ህገ መንግስታዊ ተቋም ስራ አለን እና እሱን እንሰራለን። ፍርድ ቤት ደግሞ የራሱ ስራ አለውም እና ልክ ፍርድ ቤት ላይ እየታየ ያለውን ነገር እንዴት ነው ትክክል ነው አደለም ወይ ብሎ ለማየት ስልጣኑም የለንም፣ ፍላጎትም የለንም። አንዱ እሱ ነው። ፓርቲዎች በጣም ብዙ ሰዎች ታስረውብናል ብለው በተደጋጋሚ ቢያቀርቡም ወደፊት እንደው መፍትሄ ነው የሚባል ነገር መስጠት ያልቻለው ማለት ነው በፍርድ ቤት ጉዳዮች ላይ ምንም ማድረግ ስለማንችል። ከዚህ ባለፈ ደግሞ ተፎካካሪ ፓርቲዎች ከገዢው ፓርቲ ጋር በተያያዘ የሚከሰተውን ችግር በውይይት ለመፍታት ምርጫ ቦርድ ያቀረበውን የሦስትዮሽ ውይይት ዘዴ አስታውሰዋል። ወደ ፍርድ ቤቱ ወደ ዋናው ክርክር ሳይሆን ጓዳዊ በሆነ ሁኔታ ሁለቱም የተወሰነ ተቀባብለው ና ክርክር እናንተ አጥፍተሃል ምናምን ከሚለው ከመካሰስም መለስ ባለ ሁኔታ አንዱ የአንዱን ችግር አሳይቶ በየቦታው ፖሊሶችም፣ አቃቤ ሕጎችም ያላቸውን ጉድለት ሁላችንም የምናውቀው ነው። ራሱ ገዥውን ፓርቲ ማወቅ አለበት። ፓርቲዎቹን ጉድለት አያጡ እና ያንን በተቀበለ አይነት መንፈስ ዝርዝሮቹን ሁለቱም እንዲያዩ በእኛ አጋዥነት ሞክረናል። በኦሮሚያ ላይ ሞክረናል፣ በቤንሻንጉል ላይ ሞክረናል፣ በደቡብ ላይ ፓርቲዎቹ ያነሷቸው የተለያዩ የአሰራር ጥያቄዎችም የቦርዱ ኃላፊዎችና ባለሙያዎች መልስ ሰጥተውባቸዋል። ለስድስተኛው አገር አቀፍ ምርጫ የእጩዎች ምዝገባ የሚጀመረው ከየካቲት ስምንት ቀን አንስቶ እንደሆነ ቦርዱ ቀደም ሲል መግለጫ መስጠቱ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዛሬ ለ 14ተኛ ቀን በረሃብ አድማ የቀጠሉትን እና አቶ ጀዋር መሐመድን ምግብ እንዲበሉ ሊያግቧቧቸው ቃልቲ ማረሚያ ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። የረሃብ አድማው ከቀጠለ ሊደርስ የሚችለውን አደጋ ለመቀነስ ጉዳዩ የሚመለከታቸው የመንግስት አካላትንም ለማወያየት ማሰባቸውን ገልጸዋል። በእስር ቤት በረሃብ አድማው ከተሳተፉት ውስጥ ታመው ወደ ሆስፒታል የተወሰ መኖራቸውም ተገልጿል። ሙክታር ጀማል ስርስራለው አንጋፋውን ፖለቲከኛ ሌንጮ ለታ ጨምሮች ሽማግሌዎቹና የእምነት አባቶች እስር ቤት በመሄድ እነ አቶ ጀዋር መሐመድና የቃሊቲ ማረሚያ ቤት አስተዳደርን ማነጋገራቸውን በውይይት ላይ የተገኙ ኡስታዝ ካሚል ሸምሱ ለቪዮኤ ተናግረዋል። ጉዳዩ አሳሳቢ እንደሆነ የማረሚያ ቤት አስተዳደር ጋር ውጭ አውርተን ጠያቂዎች ከሚገቡት በር ውጭ በቢሮ በኩል አመቻችቶልን አስራ አምስት በላይ የምናሆን ሰዎች እዛ ቦታ ላይ ተገኘን። ገብተን ያው አጠገቡ ሁለት የሱ ጠበቆችም ነበሩ። ዋንኛው አላማችን እነዚህ ሰዎች ያሉበት ሁኔታ ማየት፣ ካደረጉት ምግብ አድማም እንድቆሙና ህይወታቸው ማዳን እንዳለባቸው ለመምከር ነው የነበረው። ያው ይህንን ውስጥ ገብተን እነዚህ አሁን ያልኩ የተመረጡ ሰዎች እንደጃልዳው እንደዚሁም ቁለንጮለታ ና ሌሎችም ኖተባቶች ሀጂ ነጅ አህመድ ጋ ሆነን፣ ለመን ነው እናንተ መኖራችሁ ነው ህዝብ የሚጠቅመው ለሀገር የሚጠቅመው ሞታችሁን ነገር ህይወታችሁን የሚታሳልፉበት ን ተጨባጭ አይደለም ያለው ያለውን ጥያቄም በትክክል ህይወታችሁን አደጋ ሳታጋል መጠየቅ እየተቻለ አሁን ያላችሁበት ሁኔታ አሳሳቢ ምናምን ናቸው። በእርግጥ ያሉበት ሁኔታ በጣም ከስተው ሁኔታቸው በጣም አስፈሪ ነው። ከአንድ አራት ሰዎች ምግብ ካቆሙት ወድቆ ያው ሆስፒታል ተወስደዋል። ማረሚያ ቤቶችን በጣም በእነሱ በኩል ያለውን ነገር ሁሉ ነገር አመቻችቶ አምቡላንስን እንደዚሁም በተጠንቀቅ አቆሙ ነው የሚጠባበቁት። ብዙ ሁሉም የሄደው ሰው ያው በሚችለው ቋንቋ፣ በሃይማኖት በፖለቲካ በሚል ሁሉም እንደ እየመጣበት አስተሳሰብ ሊመክራቸው ከአቋማቸው እንዲመለሱ ብዙ ጥረት ተደርጓል። እነሱ ግን ፍቃደኛ ላ አልሆኑም። እስረኞቹ ያልተመለሱ ጥያቄዎች አሉን ማለታቸውንና ከዚህ ቀደም ከቀረቡት ጥያቄዎች ውስጥ የኮሎኔል ገመቹ አያና የእስር ቤት አያያዝና ቢጫ ለብሰው ፍርድ ቤት በመምጣታቸው ታስረው የነበሩ እንዲፈቱ የሚል መልስ ማግኘታቸውን እንደነገሯቸው ኡስታዝ ካሚል ጠቅሰዋል። አድማውን የቀጠሉበት ምክንያት የነ ጀዋር ሲራጅ መሐመድ ጠበቃ አቶ ከዲር ቡሎ ተከታዩም ብለዋል። በመሰረቱ ሁለት መሰረታዊ ነገሮችን እያነሱ ነው ያሉት አንደኛው ኦሮሞ ከዚህ በፊት የኦሮሞ ልጆችን ደም ገብሮ ያመጣው ለውጥ፣ አሁን በአሁኑ ሰዓት ደግሞ በሳዛይን በሆነ መልኩ ኦሮሞና የፌዴራል ሲስተም ደጋፊዎች ሰዎች አምስት ሺህ ሰው ታፍሮ ይገኛሉ። ከእነዚህ ውስጥ ኦሮሞ አምስት ሺህ ናህል ሲሆን ምናልባት የአማራ ክሎ በአማራነት የሚንቀሳቀስ ይመስለኛል። አራት አይሆኑም። በፖለቲካ ምክንያት ይሄ የሚያሳየው ኦሮሞ ምን ያህል ከፖለቲካ ውጭ የማድረግ ሁኔታዎች የቀጠሉ በመሆኑ በሌላ በኩል የኦሮሞ ፖለቲካ ፓርቲዎች አንደኛ ቢሯቸው እየተዘጋ ሁለተኛ ያሉትም ቢሆን አባሎቻቸው ታስረው የተቀመጡ ሲሆን፣ ይሄ ሲስተማቲክ የሆነ ኦሮሞን ከፖለቲካ አለም የማውጣት እና ለመፍቱ እንዳይታገል የማድረግ ሁኔታዎች የቀጠሉ መሆኑን የሚያሳየው። ስለዚህ እነዚህ ነገሮች መቅረት አለባቸው። ከዚህ በተያያዘ ለአቀረብን ጥያቄ እንደ ጥያቄ እያቀረቡት ያለው ነገር ምንድን ነው? አንደኛ የሁሉንም የፖለቲካ እስረኞች መፍታት አለበት። ሁለተኛው የተዘጉት ለአለግባብ የተፈረዱ የፖለቲካ ዎች በተለይ በኦሮሞነታቸው ኦሮሞነት ነገ የኦሮሞ መብት ያስከብራሉ በምል ብቻ ከፖለቲስንድስ የደረሱ ፖለቲካ ፓርቲዎች ወደ ምርጫ እንዲገቡ እንዲደረግ፣ በተጨማሪም ደግሞ መንግሥት የፖለቲካ ኤሪያውን ወይም ለህብረተሰቡ ሊሆንም የፖለቲካ አድማሱ ይሄ በሰፋና ህዝብ ሊያሳስብ ሌሎችን ሊያሳስብ በሚችል እና ዲሞክራሲ በዚህ ሀገር ሊያሰፍን በሚችል መልኩ የማቋቋም ካለበት ይህ እነዚህ ሁኔታዎች መሟላት አለባቸው የምንለው አቶ ከዲር ቡሎ የደንበኞቻቸውን የጤንነት ሁኔታ በተመለከተ ተከታዩም ብለዋል። ሰቦ ቃቃቆ፣ አለማየሁ ገለታ እና ጉቱ ምልሳ እነዚህ ታሟል ወደ እንግዲህ እነዚህ ተጨማሪ ከደጀኔ ጣፋ ከቦና ችብሌን ከአራፋት አቡበከርና ከሸርሰዲን ጣሃ በተጨማሪ ማለት ነው። ይህ ምን ማለት ነው? ወደ ስድስት ሰው ታሟል ማለት ነው። ልሞስ ደክሟል፣ ሆስፒታል ገብተዋል ማለት ነው። ይሄ ነው ያለው መረጃ። በቃሊቲ ማረሚያ ቤት ተገኝተው እነ አቶ ጃዋር መሐመድ ምግብ እንዲበሉ ለማግባባት ሄደው ያልተሳካላቸው ሽማግሌዎች እና የእምነት አባቶች ከሚመለከታቸው አካላት ጋር ለመነጋገር ማሰባቸውንም ኡስታዝ ካሚል ሸምሱ ገልጸዋል። እዛ ሄደን ያንን ተጨባጭ ካየን በኋላ ዝም ማለት እንደሌለብን እና ሊያንስ የሀገር ሽማግሌዎች ይህን ጉዳይ ገብቶበት ከሚመለከተ መንግስት አካል ጋርም ተነጋግሮ የእነዚህ ሰዎች ህይወት ሴቭ የሚደረግበት ወይም ደግሞ የሚድንበት ሁኔታ መፈጠር አለበት የሚለውን እየተነጋገርን ያለነው ያው ድንገት በመሆኑ የተገናኘ ነው ማን የቱ ሽማግሌ ማንምን የሚል የተለያዩ አሁን እየተነጋገርን ነው በስልክ እዛ እዚህ ሰዎች መንቀሳቀስ አለባቸው የሚለውን እየተነጋገርን ነው ያለ ነው እንጂ አንድ የሆነ መቋጫ ላይ ወይም ደግሞ አንድ ወደዚህ አቅጣጫ ነው የምንሄዱ ብለን ተገናኝተን የወሰነው ነገር የለም። ከዛ በኋላ ያው እስካሁን ድረስ እንደወጣን ከተወሰኑ ሰዎች ጋር እዛው ከግቢ ውጭ ሁኔታው አሳሳቢ መሆኑን ተነጋግረን አቅጣጫ አቅጣጫ መሆን ያለበት ወደሚመለከተ መንግስት አካል ቶሎ ብሎ መሄድ ነው። ግን ያው ማንሄድ ማንሽ እንዲሸት ማን እንለው ገና የሬስተራ ነው ማለት ነው። ተዳክመው ወደ ሆስፒታል ተወስደዋል የተባሉ የአድማው ተሳታፊዎች ጉዳይ ላይ ከማረሚያ ቤት አስተዳደር መልስ ለማግኘት ለሕዝብ ግንኙነት ኃላፊውና ለአስተዳደር ኮሚሽነር ተደጋጋሚ ምኮራ ብናደርግም አልተሳካልንም። እስረኞቹ የፖለቲካ ምህዳር ጠቧል፣ ሲሉ ያነሱትን ጥያቄ በተመለከተ መልስ እንዲሰጡን በጠቅላይ ሚኒስቴር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀናቸው በጉዳዩ ላይ መልስ ለመስጠት የሚችሉት የህግና ፍትህ አካላት ብቻ መሆናቸውን ገልጸውልኛል። ሌላኛው በጉዳዩ ላይ አስተያየታቸውን የጠየቅናቸው የፌዴራል ጠቅላይ አቃቢ ግ ቃል አቀባይ አቶ አወል ሱልጣንም በተጠየቀው የፖለቲካ ጉዳይ ላይ መልስ መስጠት የመስሪያ ቤታቸው ድርሻ አለመሆኑን ጠቅሰውልኛል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን ስርጭቶቻችንን ሳምንትን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አብ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደሆነው ዝግጅት ልውሰዳችሁ። ለጠቅላይ ሚኒስትር አብይ አህመድ ና ለመንግስታቸው ድጋፋቸውን የገለጹ ሰልፎች ሐዋሳን ሆሳአናን ና አርባ ምንጭን ጨምሮ በተለያዩ የደቡብ ና የሲዳማ ክልሎች ከተሞች ዛሬ ተካሂደዋል። ዮናታን ዘብዲዮስ ዝርዝሩን ይዟል። ከወንዶ ገነት ለሰልፍ ወደ አዋሳ ከተማ መምጣታቸውን የተናገሩት ወይዘሮ ስንታየው ፈለቀ ሰልፍ የወጡበትን ምክንያት እንዲህ ገልጻሉ ስንለቀም ብልጽግናን እንደግፈዋለን። ከአብይ ጎን ነው፣ ለሴቶች ያለው አመለካከት የወጣቱ ያለው አመለካከት የተለየ ና የተመቸ ስለሆነ እኛም ከጎኑነን ነው ምለውና በመንግስታችን ላይ የሚነሳ ንኳን ቢኖር ይህንን አይተው ተመክሮ ቢወስድ መልካም ነው ብዬ ነው የድጋፍ ሰልፍ የወጣሁት በቂ ምክንያት ስላለኝ ነው የሚለው ወጣት ንጉሰ ወርቁ ምንድህ ብሏል? ይህ ማለት ባለፉት ሶስት ዓመታት የተሰሩ ስራዎች ትልቅ ለውጥ አያትናል፣ እንደ ኢትዮጵያ። ስለዚህ ያንን ነገር ለመደገፍ ነው። አሁን ሰላማችን ለማፍረስ የወጡ ኃይላት አሉ፣ እነሱን እየወሰዳሉ እርምጃ ትክክል ነው ብለን ወጣነ። በእሱ ላይ ጥላሸት ለመቀባት የወጡትን ለመዋግዝ ነው። እንግዲህ ለዚህ ተሳትፎ የወጣ ነው። በዚህ ላይ ሰላም ለሁሉም ነገር አስፈላጊ ነው። ሰላም ከሌለ ኢትዮጵያችን መኖር አትችል ስለዚህ ወጣቱ እድሜያቸው ከሰባት ፐርሰንት በታች ያሉት ወጣት ነው። ይህንን ሀገር መጠበቅ ያለባቸው ወጣቶች ናቸው። አብይን ደግሞ የለውጡ ሐዋርያ ስለሆነ ለእኛ መሰረት ናቸው። እነሱ ወጣቱ መሰረት ነው። ሌላ በኩል ደግሞ የሰልፎቹን አላማ አስመልክቶ የተናገሩት የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ እያሱ ዳዊት ተከታዩን ተናግሯል። ሀገራችን መጠቃላይ እንደዚህ በሴረኞች መጣበቱም ከሳ ውስጥ ናት ያለችው ስፔሻሊ ከአባይ ግድብ ጋር ተያይዞ ከጁንታው ጋር ተያይዞ ያሉ ጉዳዮች አሉ። የለውጥ መንግስት እንዲቀለበት የሚፈልጉ ኃይሎች እንዳይሳካቸው ጭምር ህዝቡ ከለውጡ ጎን መሆኑ ለመግለጽ ምችር ነው። ሀዋሳ ውስጥ በተደረገው ሰልፍ ላይ የተናገሩት የስዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ህዝቡ ለለውጥና ለመንግስት አስተዳደር አሳይቷል ላሉት ድጋፍ ምስጋናቸውን አቅርበው ተከታዩን ተናግሯል።

አቶ ደስታ የሀገርን ዳር ድንበር አስመልክተው ሲናገሩም እንዲህ ብለዋል። የሀገራችንን ዳር ድንበር ጥሰው የገቡትን ጎረቤቶቻችንም ወደነበሩበት እንዲመለሱና በሰላማዊ መንገድ ችግሩን ለመታት ዝግጅ አጥብቀን እናሳስባለን። ሀዋሳ ውስጥ በተካሄደው ሰልፍ ከአብይ አህመድ ጎን እንቆማለን፣ ለውጥ አደናቃፊዎችን በተደራጀ የሕዝብ ተሳትፎ እናመክናለን። ጠቅላይ ሚኒስትር አብይ አህመድ ሀገራችን ከመበታተን አደጋ ያዳኑ ድንቅ መሪ ስለሆኑ እናመሰግናለን፣ የግብጽና የሱዳን ትንኮሳ አጥብቀን እናወግዛለን የሚሉና ሌሎች መፈክሮች የተሰሙ ሲሆን ተመሳሳይ ሰልፎች በደቡብ ክልል በሚገኙ በሆሳዕና በአርባ ምንጭና ሌሎችም ከተሞች ተደርጓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳም። ዮናታንን እናመሰግናለን። በሌላ በኩል በሶማሌና በሀረሪ ክልሎችም ተመሳሳይ የድጋፍ ሰልፎች ከትላንት በስቲያ ተካሂደዋል። አዲስ ቸኮል ተጨማሪ አለው የሶማሌ ክልል ዋና ከተማ ጅጅጋና በአስራ አንዱም የሶማሌ ክልል ዞኖች ጠቅላይ ሚኒስትር አብይ አህመድ እና በእርሳቸው መጧል የተባለው ለውጥ በመደገፍ ሰላማዊ ሰልፍ ተካሂዷል። ከሰልፉ ተሳታፊዎች መካከል ለቪኦኤ ቃላቸውን የሰጡት ወይዘሮ ዘሐራ አብዲ የተባሉ የጅጅጋ ነዋሪ የድጋፍ ሰልፉን የተቀላቀሉበት ምክንያት ይገልጻሉ። አላማው ያው በሀገራችን ላይ ያደረሱት ችግሮች የነበሩትን መከላከያ ሰራዊታችን ድል በማስመዝገቡ መከላከያችን ድጋፍ ነው። ሌላው ደግሞ ያው ጠቅላይ ሚኒስቴራችን ዶክተር አብይ ለብልጽግና ፓርቲ ያለውን አመለካከት ያንን በመደገፍ ነው። አካባቢ ሶማሌ ክልል እንደሚታወቀው በጣም ሰላማዊ ክልል ያልነበረው በአሁኑ ሰዓት ደግሞ ሰላም ተገኝቶ ሕዝቡ ነዋሪዎቹም እኩል በዲሞክራሲ እየኖሩ ያሉትን የክልሉ ፕሬዚዳንታችንን ሙስጠፌ እንዲሁም ብልጽግና ፓርቲ ለመደገፍ ነው። ወይዘሮ ረህወ ጠይብ የተባሉ የጅጅጋ ነዋሪም ተመሳሳይ ሀሳብን ያላቸው እኛ የአዲሱን መንግስት ብልጽግና ፓርቲ የሁለቱን አመት ትንፋሽ ያገኘንበት መንግስት ነው የምንደግፈው። ምክንያቱም በሰላም ሰላምን የመሰለ ነገር የለም። አሁን በሶማሌ ክልል ሰላምን ያገኘነው ትንፋሽ ይሄ ነው ተብሎ የሚገመት አይደለም። በሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ በክልሉ የተለያዩ ዞኖች ስለተካሄዱ ሰልፎች ያስረዳሉ። ሁትማ የተካሄደው ሰልፍ ለውጥ ወይንም የብልጽግና ፓርቲንና ዶክተር አብይን ኢትዮጵያ ፕራይም ሚኒስተርን ድጋፍ ሰልፍ አስመልክቶ ነበረ። እጅጋ ላይ እስከ ሀያ ሺህ የሚገመት ህዝብ ነው የወጣው። እንደዚሁም በአስራ አንዱ ዞኖች ላይም ከዛ በላይ የሚሆኑ ህዝብ ነው የወጣው። በሰልፉ ላይ ርዕሰ መስተዳደሩ አቶ ሙስጠፋ መሀመድም ተገኝተው ነበር። እንደዚሁም የሀገር ሽማግሌዎች፣ የአመራሮችም ተገኝተዋል። ሰልፉ ማን የጠራው? ሰልፉ በህዝቡ ተነሳሽነት ነው። እንደሚታወቀው ሰሞኑን የነበረው የአብይ ጠፍቷል እንዲህ ነው በሚል ብዙ እንትን ነበረ። በህዝቡ ተሰነሳሽነት ነው የተጠራ ነው። እኛም ተጋብዘን የሄድ ነው የክልል አስተዳደር ማለት ነው። በጅጅጋ ከተማ ተካሂዶ በነበረው ሰልፍ ላይ ተገኝተው ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ለውጡ በሀገሪቱ ብሎም በሶማሌ ክልል ያስገኘውን ጠቀሜታ አብራርተዋል። የሶማሌ ክልል በመሰረተ ልማት፣ በሰብአዊ መብት አጠባበቅ፣ በፍትሐዊ ልማት ተጠቃሚነት እንዲሁም እርሳቸው ጁንታ ያሉትን ኃይል በማስወገድ ረገድ የጠቅላይ ሚኒስትር አብይ አስተዳደር የሰራቸውን ስራዎች ዘርዝረዋል። አቶ ሙስጠፌ ተቃዋሚ ፓርቲዎች በሰላማዊ መንገድ ብቻ ለመንቀሳቀስ የፈረሙትን ቃል አክብረው በሰላማዊ መንገድ ብቻ ለምርጫ እንዲዘጋጁ ጥሪ አቅርበውላቸዋል። በሀረር ከተማ አሚር ቦባ ስቴዲየም ከ5000 በላይ ተሳታፊዎች ከገጠርና ከከተማ በሰልፉ ላይ መሳተፋቸውን፣ ከሁለቱ ክልሎች ባሻገር በደቡብ ክልል አንዳንድ ከተሞችም ተመሳሳይ አላማ ያላቸው ሰልፎች መካሄዳቸውን ያገኘነው መረጃ ያመለክታል። Takat tayo, ito opi የዛሬ ኢትዮጵያውያን በአሜሪካ ፕሮግራማችን ወደ ላስ ቬጋስ ከተማ ይወስደናል። አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ ቬጋስ፣ ኮቪድ በከተማይቱና በነዋሪዎቿ ላይ ስላደረሰው ጉዳት፣ የኢትዮጵያ ስለሚገኙበት ሁኔታ ያጫውቱናል። ሁሌም ስለሚያከራክራቸው የሀገራቸው የኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። ኢትዮጵያውያኑ አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና መስፍን ተስፋዬ ናቸው። በቬጋስ ነዋሪ ከሆነው ጋዜጠኛ ፍሬው ውብሸት ጋር በመተባበር ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ጤና ስጥልን እንደምናላችሁ ጋዜጠኛ ፍሬ ውብሸት ስለእናንተ አንዳንድ ነገር አጫውቶኛል በየጊዜው እየተገናኛችሁ በአገር ልጅነት የወዳጅነታችሁን እንደምትጨዋወቱም ብዙ ጊዜም በሀገራችሁ ወቅታዊ ጉዳዮች ሞቅ ያለ ክርክር እንደምታካሂዱም ፍሬው ነግሮኛል በቅድሚያ ጋዜጠኛ ፍሬው በመጠኑ እንዲያስተዋውቃችሁ ጋብዘዋለሁ በነገራችን ላይ አድማጮቻችን ፍሬ ውብሸት እውቅ ጋዜጠኛ ነው በኢትዮጵያ ብሔራዊ ራዲዮ አገልግሎት የዜናና የፕሮግራም አዘጋጅ ሆኖ ከአስር ዓመታት በላይ ሰርቷል ባለፉት 23 ዓመታት በአሜሪካ ኔቫዳ ክፍለ ግዛት ላስቬጋስ ከተማ ውስጥ ይኖራል። ዛሬ እዚህ እንግዳችን አድርገናቸው በቬጋስ ተሰባስበው የሚገኙ ኢትዮጵያውያን ወዳጆቹን ያስተዋውቀናል። በሱ እንጀምራለን። ጤና ስጥልን በድጋሚ ፍሬውላን ተመድረኩን ለቀቅ ጠናስጥልኝ አቶ ደረጀ፣ ጠናስጥልን። በዛሬው ዕለት የጋበዝኳቸውን እንግዶች ከማስተዋወቅ በፊት ለመግቢያ እንዲሆነኝ እዚህ ላስ ቬጋስ እንደሚታወቀው ቁጥራቸው የተበራከቱ ኢትዮጵያውያንና ኤርትራውያን እንደሚኖሩ ይታወቃል። በተለያዩ የስራ ዘርፎች ተሰማርተው የሚሰሩ በአሁን ሰዓት በወረርሽኙ ምክንያት በተፈጠረው የእንቅስቃሴ ማነስ ለጊዜው ሌኦፍ ወይም ከስራ የተገለሉ መንግስት በየሳምንቱ እየከፈላቸው እየተቀመጡ እንዳሉ ሁሉ በስራ ገበታቸውም ላይ ሆነው ስራቸው የሚያከናውኑም በርካታ ናቸው። ይህን የዛሬውን ፕሮግራም ከአንተ ጋር በጋራ ሆኜ ለማቀናበር የተነሳሳሁት ነዋሪነታቸው እዚሁ ቬጋስ ሲሆኑ የተለያዩ የብሔረሰብ አባል ሆነው ትውልዳቸው ከተለያዩ የሀገሪቱ ክፍሎች የሆኑ በስራም አጋጣሚ ሆነ በመዝናኛ ስፍራዎች አካባቢ የማገኛቸው ወዳጆቼ እዚሁ በዙሪያ ይገኛል። እስቲ ዛሬ ያስተባሰብኳቸውን እንግዶችን በየተራ አስተዋውቃለሁ። كما ساي علو اتو مسفن አቶ ዮሴፍ ይባላሉ። በተረፈ ሙሉ ስማቸውን ራሳቸው አስተዋውቀው ወደ ጉዳዩ ይገባሉ ማለት ነው። መድረኩን ለአንተ ልልቀቅ። አመሰግናለሁ አቶ ደረጃ። አመሰግናለሁ ፍሬው። ያው እነዚህ በቬጋስ የተሰባሰቡ ወዳጅ ኢትዮጵያውያን ብዙ ጊዜ ብርቱ ክርክር እንደሚያካሂዱ አንዳንድ ጊዜም ከረር እንደሚሉና ግን ዞረው ተመልሰው እዚያው እንደሚያኙ አጫውተናል። እነሱን ወደ ኋላ ላይ እናያቸዋለን። ከዚያ በፊት እንዲያስተዋውቁን መጀመሪያ አቶ ዮሴፍ እሺ፣ ስሜ ዮሴፍ መንገሻ ይሰኛል። የመጣሁት የዛሬ ሀያ ሁለት ዓመት ነው። አሜሪካ ውስጥ ሀያ ሁለት ዓመት ቆይቻለሁ። ሁሉንም ጊዜዬን የቆየሁት በላስቬጋስ ከተማ ነው። ትውልዴ አምቦ ውስጥ ቢሆንም ግን ስራይና ብዙ ጊዜ ያሳለፍኩት ከአዲስ አበባ ነው። ሙሉ ስሜ የመሳይ መስፍን ይባላል። እኔ ላስቬጋስ መኖር ከጀመርኩኝ አንድ ስምንት አመት ሆነኛል። ግን ወደ አሜሪካ የመጣሁት የዛሬ አስራ ሁለት አመት ነው። የተወለድኩት ያደግኩት ጉለሌ አካባቢ ነው። ስሜ ያወቀ ተገኝ ይባላለው። የትውልድ ስፍራዬ በወለጋ ክፍል ሀገር ባህር አውራጃ ውስጥ ነው። ኢትዮጵያን በነበርኩበት ጊዜ በመመርነትና እንዲሁም ደግሞ በእርዳታ ድርጅ ውስጥ ለአንደሳ ሁለት አመት ያክል በአጠቃላይ አገልግያለሁ ከዛም ወደ አሜሪካ ከመጣ ሀያ ሶስት አመት ሆኛል የኖርኩትም አሜሪካን ከመጣ በኋላ አምስት አመት በካሊፎርኒያ የቀረውን አስራ ስምንት አመት በላስቬጋስ የሚኖርኩት። እኔ መስፍን ተስፋ ይባላል የተወለድኩት በአዲስ አበባ ከተማ ነው ያደግኩት ግን አምቦ ከተማ ውስጥ ኖር ያለው። ከዛ በኋላ ተመልሼ ወደ አዲስ አበባ ተመልሼ አዲስ አበባ ነበርኩ ለረጅም ጊዜ። ከዛ ወደ ላስቬጋስ ከመጣው አስራ አንድ አመቴ ነው አስራ አንዱንም አመት በላስቬጋስ ውስጥ ኖር ያለው። ስለ ቬጋስ ማን ነው እዚህ ካሉት የበለጠ ላቀው ይችላለሁ እዚህ ካሉት ወዳጆቼ በላይ ቬጋስን በደንብ አድርጌ ላስረዳ ይችላለሁ የሚል ጎበዝ ከኛ መካከል ናለ? እንግዲህ አንዳችሁ ማንን ልጋብዝ? የበለጠ ዮሴፍን ምትጋብዘው ጥሩ ነው፣ ከኛ ከሁላችን እሺ፣ አቶ ዮሴፍ እሺ እንግዲህ ላስ ቬገስ እንደሚታወቀው በመላውም ዓለም እንደሚታየው የቁማር የሚካሄድበት ከተማ ነው። ጋምብሊንግ ሲቲ ነው የሚባለው። የቅጽል ስም አለው። ሲን ሲቲም ይባላል፣ የኃጢአት ከተማም ይባላል። ነገር ግን ዋናው ምንድን ነው ብዙ ሚሊየን ወደ አርባ አራት ሚሊዮን ገደማ በየዓመቱ ቱሪስቶች የሚጎርፉበት ነው። ይሄም ደግሞ በተለይ ዊኬንድ ላይ እና ሆሊዴይ አካባቢ እዚህ ከተማ መጥተው ጥቂት ቀናትን አሳልፈው ጨዋታም ተጫውተው ሪላክስ አድርገው የሚሄዱበት የመዝናኛ ከተማ ነው። አሜሪካ ውስጥ ካሉት መታየት ብዙ ሰው ማየት የሚፈልገው እንደ ድል እንደ ሩቅ ያሉትም የገጠር ከተማ ያሉትም ላስቬጋስ ለማየት የሚፈልጉበት ቦታ ነው እና በአጠቃላይ የስራ ባህሪውም ብዙውን ከጋምብሊንግ እና ከዛ ጋር በተያያዙ ዘርፎች ላይ ያለ ከተማ ነው። ብርሃን በጣም አለ። ብዙ የሚያበሩ የሚያሸበርቁ